የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 12 2012 ዓ ም ዝግጅታችን ጀመረ። የዩናይትድ ስቴትስ ዴሞክራት ፓርቲ አባላት ትናንት ማታ በኢንተርኔት ላይ በጀመሩት የርቀት ወይም ቨርቹዋል ጉባኤ በፓርቲያቸው ውስጥ አንድነት እንዲኖር ተማጽነዋል። ጆ ጆንን ጠንቅቄ ያውቃቸዋለሁ። በመንፈሳዊ እምነት የሚመሩ እጅግ መልካም ሰው ናቸው። ጥሩ ምክትል ፕሬዝደንት ነበሩ። ኢኮኖሚ እንዴት እንደሚያገግም፣ አለም አቀፍ ወረርሽኝን እንዴት መቆጣጠር እንደሚቻል፣ ብሎም ሀገርን መምራት ያውቃሉ። የዩናይትድ ስቴትስ የቀድሞ ቀዳማይ እመቤት ሚሼል ኦባማ ናቸው። ዘገባውን በአብይ ርዕስ እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ በካቢኔያቸው አዲስ ሽግሽግና የስራ ምድብ አደረጉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ተነሱ። የፌዴራል ጠቅላይ አቃቢ ህግ አዳነች አበቤ የአዲስ አበባ ምክትል ከንቲባ ሆነው ተሾሙ። ሽግሽጉ ብዙ ሊደንቅና ሊያስገርም እንደማይገባ ደግሞ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር ገለጹ። በዚህ ጉዳይ ላይ ዘገባና ትንታኔ ይዘናል። የችሎቱ ውሎችና ሌሎች የኮቪድ-19 የኢትዮጵያና ዓለም አቀፍ ሁኔታዎችን የተመለከተ ዘገባም አለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ጤና ስትለኝ፣ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ኖቨቫክስ የተባለው የዩናይትድ ስቴትስ የክትባት ኩባንያ የኮቪድ-19 ክትባቱን ሁለተኛ ምዕራፍ የሰው ላይ ሙከራ ደቡብ አፍሪካ ውስጥ ሊጀምር ተዘጋጅቷል። ኮሮና ቫይረስ አብዝቶ እየተዛመተ ባለባት ሀገር የሚካሄደው ሙከራ 2665 ጤናማ አዋቂዎች የሚሳተፉበት እንደሚሆን ኩባንያው ባወጣው መግለጫ አስታውቋል በተጨማሪም ኤች አይቪ በደማቸው ያለ ነገር ግን በደህና የጤንነት ሁኔታ ላይ የሚገኙ 240 ሰዎች ላይ ክትባቱ ቫይረሱ ከሌለባቸው ሰዎች በንጽጽር ምን አይነት ውጤት እንደሚያመጣ የሚሞከር መሆኑን አስታውቋል። ኖቨቫክስ ከደቡብ አፍሪካ በተጨማሪ በቅርቡ ዩናይትድ ስቴትስ እና አውስትሬሊያ ውስጥም ተመሳሳይ ሙከራዎች እንደሚያዘጋጅ አስታውቋል። የኖቨቫክስ የምርምር ፕሬዚዳንት ዶክተር ግሬግሪ ግለን ባወጡት መግለጫ ደቡብ አፍሪካ ውስጥ የቫይረሱ ስርጭት እያሻቀበ መሄዱ ለሁለተኛ ዙሩ የሙከራ ሂደት ትልቅ ውጤት ይኖረዋል፣ የክትባቱን አዋጭነትና ሌሎችንም መረጃዎች ቀደም ብሎ ለማጠናቀር ይጠቅማል ብለዋል። የደቡብ አፍሪቃው ሙከራ በከፊል ወጪው ከቤልና ሜሊንዳ ጌትስ ፋውንዴሽን በተገኘ የገንዘብ ድጋፍ እንደሚከናወን ነው የተገለጸው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ሀገሮች የኮቪድ-19 ክትባት ሲገኝ የራሳቸውን ጥቅም በማስቀደም ከሌሎች በፊት ለመቀራመት የሚያደርጉት ጥቅስ የክትባት ብሔርተኝነት አባዜ ሲሉ የጠሩትን ሙከራ በመግለጽ እንደገና አስጠነቀቁ። ዶክተር ቴድሮስ በጄኔቫ የድርጅታቸው ቢሮ ባደረጉት መደበኛ ገለጻ ዓለም አቀፉ ወረርሽኝ በጀመረበት ጊዜ አንዳንድ ሀገሮች የቫይረሱን መከላከያ ቁሳቁስ በማከማቸታቸው የተፈጠረው እጥረት ስርጭቱን አባብሶት እንደነበረ አስታውሰዋል። ብሔርተኝነት ለአጠቃላዩ የአቅርቦት መስመር መሰናከል አስተዋጽኦ አድርጓል ነው ያሉት። የኮቪድ ክትባት ወይም ክትባቶች ሲገኙ በከባድ ሁኔታ ተጋላጭ የሆኑ ህብረተሰቦች እኩል ተደራሽ መሆናቸውን ለማረጋገጥ ሀገሮች የክትባት ብሔርተኝነትን አብረው ሊዋጉት ይገባል ብለዋል ዶክተር ቴድሮስ። በሌላ ዜና ኖቨል ኮሮና ቫይረስ በዓለም ዙሪያ በወጣት ላይ በይበልጥ እየተዛመተ መሆኑን የዓለም የጤና ድርጅት ተናግረዋል። የድርጅቱ የምዕራባዊ ፓሲፊክ ዲሬክተር ዶክተር ተኬሺ ካሳይ ዛሬ ለጋዜጠኞች በሰጡት ቃል የኮቪድ-19 አሰረጫጨት ተቀይሯል ነው ያሉት። በአሁኑ ጊዜ በተለይም ወደ 1.9 ቢሊዮን ህዝብ በሚኖርበት በዚያ የፓሲፊክ ምዕራባዊ ቀጣና ዋናዎቹ የቫይረሱ አዛማቾች በ20፣ በ30 ና 40ዎቹ የዕድሜ ክልል ውስጥ ያሉ ወጣቶች ናቸው ብለዋል። አብዛኞቹ በቫይረሱ መያዛቸውንም አያውቁትም። ስለምን የሚሰማቸው በጣም መለስተኛ የሆነ የህመም ስሜት በመሆኑ አለዚያም ፈጽሞ ምንም ስሜት ስለማይኖራቸው ነው ሲሉ አብራርተዋል። በዚህም የተነሳ አረጋውያን፣ ሌላ በሽታ የታመሙ ሰዎች፣ በተጨናነቁ የከተማ አካባቢዎች የሚኖሩትና በቂ አገልግሎት የማያገኙ የህብረተሰብ ክፍሎች ለቫይረሱ በይበልጥ ይጋለጣሉ ሲሉ ነው ዶክተር ካሳይ ያስጠነቀቁት። በዩናይትድ ስቴትስ ከትላልቆቹ የሀገሪቱ ከፍተኛ የትምህርት ተቋማት አንዱ የሆነው የቻፕል ሂሉ የሰሜን ካሮላይና ዩኒቨርሲቲ በትምህርት ቤቱ ኮሮና ቫይረስ ስርጭት መቀስቀሱን ተከትሎ ተማሪዎች በአካል ተገኝተው መማራቸውን ሙሉ በሙሉ ሰርዟል። በርቀት እንዲማሩም ወስኗል። 177 ተማሪዎች ቫይረሱ በምርመራ እንደተገኘባቸውና ተጋልጠው ሊሆን ይችላል ተብለው የተጠረጠሩ ሌሎች 350 ተማሪዎች ደግሞ ራሳቸውን ለይተው እንዲቆዩ ተደርጓል። ወደ 30 ሺህ የሚጠጉ ተማሪዎች ያሉት ዩኤንሲ ቻፕል ሂል ባለስልጣናት እንዳሉት አብዛኛው ተማሪ የአፍንጫና የአፍ መሸፈኛ የሚጠቀም ነው፣ አካላዊ ርቀቱንም ይጠብቃል። ቫይረሱ የተዛመተው ግን ኃላፊነት የጎደላቸው አንዳንዶች በየመጠጥ ቤቱና ከግቢ ውጪ ጭፋሮ ላይ እየታጀቡ ሲያመሹ ስለነበረ ነው ብለዋል። ኦክላሆማና ኖትሬዳም ዩኒቨርሲቲዎችም ኮሮና ቫይረስ መዛመቱን ገልጸዋል። በካሊፎርኒያ ደግሞ ግዙፉ የሎስ አንጀለስ ትምህርት ቤቶች አስተዳደር ስድስት መቶ ሺዎቹንም ተማሪዎችና ቤተሰቦቻቸውን በጠቅላላ ያካተተ የኮሮና ቫይረስ ምርመራ ዘመቻ እንደሚጀምር ትናንት አስታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ ደረጃ እውቅና የተሰጠው የትሪፖሊው የሊቢያ መንግስት ትናንት ሰኞ ከፍተኛ የውጭ ሀገር ዲፕሎማቶችን አስተናግዷል። የጀርመን የውጭ ጉዳይ ሚኒስትር ሄኮ ማስ፣ የቱርክና የካታር መከላከያ ሚኒስትሮች ጋር እንዲሁ በሀገሪቱ ያለውን ወታደራዊ እንቅስቃሴና አለመረጋጋት ዙሪያ ከሊቢያ ባለስልጣናት ጋር ተመካክረዋል። በምስራቅ ሊቢያ በኩል ቱርክ እያሰረገች የምታስገባቸው ቅጥር ነፍሰ ገዳዮችና አንዳንዶችም የእስላማዊ መንግስት ተዋጊዎች ናቸው የሚባሉት ታጣቂዎች ይንቀሳቀሳሉ የሚል ስሞታ እየቀረበ ባለበት በዚህ ወቅት ነው የቪኦኤው ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ። ደረጀ ደስታ ያቀርበዋል። በሊቢያ ቴሌቪዥን የቀረበ አንድ የሶሪያ ቅጥር ነፍሰ ገዳይ ስራውን ላከናወነበት ከተከፈለው ወራት እንዳስቆጠሩት ሲናገር ይታያል። ተቀጣሪነቱ ለምስራቅ ሊቢያው የጦር አዛዥ ጄኔራል ካሊፋ ሀፍጠር የሆነው ይኸው ቅጥር ነፍሰ ገዳይ ቱርኮች ተጨማሪ ነፍሰ ገዳዮችን የቱርክ ተቃዋሚ አማጽያን በሚንቀሳቀሱበት አካባቢ እያመጡ ማሰማራታቸውን እያነሳ ያማራል። የጄኔራል ሀፍጠር ቃል አቀባይ ኮሎኔል ሙሃጅብ ቱርክ በተባበሩት መንግስታት የጸጥታው ምክር ቤት የተጣለ ያለውን ማዕቀብ እየተላለፈች ነው በማለት ይከሳል። ወደ 3000 የሚጠጉ የሶሪያ ቅጥር ነፍሰ ገዳዮች፣ አንዳንዶቹም የእስላማዊ መንግስት ተዋጊዎች ሲሆኑ የተለያዩ የሽብር ጥቃቶችን ወደ ሊቢያ እያመጡ ነው። ይህ ደግሞ የተባበሩት መንግስታት የጸጥታው ምክር ቤት ያሳለፈውን ውሳኔ የሚጥስ ነው። መቀመጫውን በእንግሊዝ ያደረገና የሶሪያን ጉዳይ የሚከታተል የሰብአዊ መብት ድርጅት ተወካይ ለአረብ ሚዲያ እንደተናገረው ቱርክ የዓለም አቀፉን ማህበረሰብ ችላ በማለት ወደ 10 ሺህ የሚሆኑ ቅጥር ነፍሰ ገዳዮችን ሳታሰማራ እንዳልቀረች ተናግረዋል። ስለ ሰሞኑ ክስ ምንም ምላሽ ያልሰጠችው ቱርክ በተደጋጋሚ ማስተባበሏ ግን ይታወቃል። ወደ ሊቢያ የቅጥር ነፍሰ ገዳዮችን መላኳን ብታስተባብልም የትሪፖሊውን መንግስት እየደገፈች መሆኑን ግን ገልጻለች። የሊቢያ ጠቅላይ ሚኒስትር ፋይዝ አልሳራጅ ጄኔራል ሀፍተርን የከሰሱ ሲሆን ቅጥር ነፍሰ ገዳዮቹን ከሱዳን እንዲሁም መሰረቱን ሩሲያ ካደረገው የዋንገር ግሩፕ እንደሚያስመጡ ተናግረዋል። የግብጽም ፓርላማ በበኩሉ የ ሊቢያ ሁኔታ የግብፅን ደህንነት የሚያሰጋ ከሆነ የግብፅ መከላከያ ጣልቃ መግባት እንደሚችል ፈቅዷል። ይሁን እንጂ ግን እስካሁን በሊቢያ በየተሰማራ የግብፅ መከላከያ ሰራዊት ስለመኖሩ አልታወቀም። በመላዋ ሱዳን በሚገኙ ከተሞች በትናንትናው እለት ለተቃውሞ የወጡ ሰልፈኞችን ፖሊስ በአስለቃሽ ጋዝ በትኗል። በትናንቱ በሀገሪቱ በሲቪሉና በጦር ሀይሉ መካከል የስልጣን ክፍፍል ስምምነት በተደረገበት አንደኛ አመት መታሰቢያ እለት ተቃዋሚዎች ዲሞክራሲ ይስፈን ሲሉ ጥያቄ አሰምተዋል። ብዛት ያላቸው ሰዎች የወጡበት የካርቱሙ ሰልፍ ተካፋዮች ፍትህ፣ ሰላም የሚሉ መፈክሮችን ሲያሰሙ ውለዋል። ከተቃውሞ ሰልፉ ተካፋዮች አንዱ የሀያ አመቱ ወጣት መሐመድ ኦማር ለኤኤፍፒ በሰጠው ቃል በአንድ አመት ውስጥ አጥጋቢ እርምጃ አላየንም። መንግስት ለውጡን እንዲያፋጥን ነው የምንፈልገው ብሏል። በማሊ ዋና ከተማዋ ባ ማኮ አጠገብ በሚገኝ የጦር ሰራዊት ካምፕ ተኩስ መካሄዱን እማኞች ገለጹ። በዚያ የሚገኝ የውጭ ሀገር ኤምባሲ በፕሬዚደንት ኢብራሂም ቡባካር ኬይታ ላይ ያመፁ ወታደሮች ሳይሆኑ አይቀሩም ብሏል። ለቪኦኤ የአፍሪካ የፈረንሳይኛ አገልግሎት ዘጋቢ እንደተናገረው ከባማኮ 15 ኪሎ ሜትር ርቀት ላይ ያለው ካምፕ ተኩስ ከተሰማበት በኋላ ወታደሮች ወደ ዋና ከተማዋ ሲገሰግሱ ታይተዋል። ከስምንት ዓመታት በፊት በዚያ ካምፕ የተቀሰቀሰ አመጽ ተከትሎ ጦር ሰራዊቱ የጊዜውን ፕሬዝደንት አማዶ ቱማኒን መንግስት እንደገለበጠ የሚዘነጋ አይደለም። የማሊ ብሔራዊ ሸንጎ ፕሬዝደንትና የብሔራዊ ዘቡ አዛዥ መታሰራቸውን ቪኦኤ ያገኘው መረጃ ጠቁሟል። በመጨረሻም በመጪው ህዳር በዩናይትድ ስቴትስ በሚካሄደው ፕሬዝደንታዊ ምርጫ ዲሞክራቲክ ፓርቲውን ወክለው የሚፎካከሩትን የቀድሞውን ምክትል ፕሬዝደንት ጆ ባይደንን የርኅሩህ ጠንካራና ጨዋ ህዝብ መሪ የመሆን ብቃት ያላቸው ሲሉ የቀድሜቱ ቀዳማዊት እመቤት ሚሼል ኦባማ አደነቋቸው። ፕሬዝደንት ዶናልድ ትራምፕን ደግሞ የሌሎችን ስሜትና ተሞክሮ ለመረዳት የማይችሉ ሲሉ አጥብቀው ተችተዋል። ትናንት ሰኞ ማታ በተጀመረው እና ከአሁን ቀደም ከተካሄዱት ሁሉ በተለየ በርቀት በቪዲዮ አማካይነት የተከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሚስስ ኦባማ ትራምፕ በሀገር ውስጥ ለኢኮኖሚና ማህበራዊ ቀውሶች እንዲሁም ለኮቪድ-19 ወረርሽኝ በቂ ምላሽ መስጠት አልቻሉም ሲሉ ነቅፈዋል። በቀደሙ አስተዳደሮች ከተገነቡ አለም አቀፍ ህብረቶችም ሀገራችንን አግልለዋታል ሲሉ አጥብቀው ተችተዋል። አስቀድሞ በተቀረጸ የቪዲዮ መልእክታቸው ሚሼል ኦባማ በተቻለኝ መጠን የልቤን በግልጽ ልንገራችሁ፣ ዶናልድ ትራምፕ ለሀገራችን የሚገቧት ፕሬዚደንት አይደሉም። ስራውን እንደሚችሉት ለማሳየት ከበቂ በላይ ጊዜ ነበራቸው ነገር ግን ከአቅማቸው በላይ እንደሆነባቸው በግልጽ እየታየ ነው ብለዋል። ፕሬዚደንት ትራምፕ ትናንት ቀደም ብለው ወደ ሚኒሶታ ለፖለቲካ ስብሰባ ለመገኘት ሲጓዙ ሚኒያፖሊስ አውሮፕላን ጣቢያ ላይ ስለ ዲሞክራቶቹ ጉባኤ አንስተው አስተያየት ሰጥተዋል። የተቀዳ ንግግር ምንም የሚስብ ደስ የሚል ነገር የለውም አይደል? በማለት ሲያፌዙ ደጋፊዎቻቸው ሆ ብለው ድጋፋቸውን ገልጸውላቸዋል። ሪፐብሊካን በሚቀጥለው ሳምንት ሰሜን ካሮላይና ቻርለት ከተማ ላይ አነስተኛ ስብሰባ አድርገው በተመሳሳይ መንገድ በርቀት ጉባኤያቸውን ያካሂዳሉ። ፕሬዝደንቱ ከዋይት ሀውስ የፓርቲያቸውን እጩነት እንደሚቀበሉ ተገልጿል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ24 ላይ ከዋሽንግተን ዲሲ በቀጥታ የምተላልፍላችሁ የማክሰኞ ነሐሴ 12 2012 ዓ ም ምሽት ፕሮግራም ነው። የአለፍርዴቱ ከና Yeterli muz mumu ta, bu kadarın ne gel? Parametra ተቀባይነት ያለው አይደለም። ከአሜሪካ ድምጽ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋን የሰማችኋቸው፣ በሁለተኛው አጋማሽ ይዘናቸው እንመለሳለን። በፌስቡክ ላይቭ አትዮያም ሀሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታ ያላችሁ ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ ዲሞክራት ፓርቲ አባላት ትናንት ማታ በኢንተርኔት ላይ በጀመሩት የርቀት ወይም ቨርቹዋል ጉባኤ በፓርቲያቸው ውስጥ አንድነት እንዲኖር ተማጽነዋል። ጉባኤው በመጪው ህዳር ወር ድርጅቱን ወክሎ ለፕሬዚዳንትነት የሚወዳደረውን ሰው ይሰይማል። የቀድሞ ምክትል ፕሬዚዳንት ጆ ባይደን እና አብረዋቸው የሚወዳደሩት የካሊፎርኒያ ክፍለ ግዛትን የሚወክሉት ሴናተር ካሚላ ሃሪስ በያዝነው ሳምንት በሚካሄደው ጉባኤ ይሁንታን ያገኛሉ። የአሜሪካ ድምጽ ዘጋቢ ማይክ ሱሎቨን ያጠና የተጠናቀረውን ዘገባ አዳነች ፍስሀዬ ታቀርበዋለች። በሆሊውዷ ኮከብ ኢቫ ሎንጋሪያ ባስተን አስተናጋጅነት የተጀመረው የዲሞክራቶች ጉባኤ በኮሮና ቫይረስ ወረርሽኝ ምክንያት በአካል ተገናኝተው በተለመደው ፈንጠዝያ ለማካሄድ ባለመቻሉ ነው። በቴሌቪዥን አሸብርቆ የቀረበው ሀገሪቱን ስለከፋፈለው ዘር ተኮር ውጥረት ንግግር ካደረጉት መካከል የዋሽንግተን ዲሲ ከንቲባ ሚሪየል ባውዘር ይገኙባቸዋል። It was here that just weeks ago, Americans donned face masks and safely and peacefully protested. ከሳምንታት በፊት ነበር አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል አድርገው የጆርጅ ፍሎይድን ሕልፈት በሰላማዊ መንገድ እዚህ ተቃውሞ ያካሄዱት። አብዛኞቹ በትላንትናው ጉባኤ የተደረጉት ንግግሮች አስቀድመው የተቀረጹ ነበሩ። ቀዳማዊት እመቤት የነበሩት ሚሸል ኦባማ ንግግር አንዱ ነው። I know Joe. ሂ ኢዝ ፕሮፋውንድሊ ዲሰንት ማን ጋይደድ ባይ ፌዝ ሂ ዋዝ ተሪፊክ ቫይስ ፕሬዝደንት ጆን ጠንቅቄ ያውቃቸዋለሁ። በመንፈሳዊ እምነት የሚመሩ እጅግ መልካም ሰው ናቸው። ግሩም ምክትል ፕሬዚደንት ነበሩ። ኢኮኖሚ እንዴት እንደሚያገግም ዓለም አቀፍ ወረርሽኝን እንዴት መቆጣጠር እንደሚቻል፣ ብሎም ሀገርን መምራት ያውቃሉ። We're facing the worst public health crisis in 100 years and the worst economic collapse since the Great Depression. በአንድ መቶ ዓመታት ጊዜ ውስጥ ያልታየ አይነት ዓለም አቀፍ ወረርሽኝ ገጥሞናል። በአገሪቱ ታሪክ ዘ ግሬት ዲፕሬሽን የሚል ስያሜ ካተረፈው አስከፊ የኢኮኖሚ ድቀት ወዲህ ያልገጠመን አይነት የኢኮኖሚ መደርመስ ተደቅኖብናል። ስር የሰደደ ዘረኝነትና የአየር ንብረት ለውጥ በዓለማችን ላይ የደቀነውን አደጋ እየተጋፈጥን ነው። በዚህ ላይ ደግሞ ለነዚህ ቀውሶች መፍትሄ የማግኘት ብቃት የሌላቸው ፕሬዚደንት ነው ያሉን። ይባስ ብሎ ወደ ፍጹማዊነት ጎዳና እያመሩን ነው። ዲሞክራቶች የለዘብተኛ ሪፑብሊካውያንና የድርጅት አባላት ካልሆኑ ነጻ መራጮችም ጠቃሚ የተባለ ድጋፍ እያገኙ ናቸው። የቀድሞ የኦሃዮ አስተዳዳሪ ጆን ከሲች ባይደንን እንደሚደግፉ ተናግረዋል። እኔ ህይወቴን ሙሉ ሪፐብሊካዊ ነኝ ነገር ግን ለሀገሬ ካለኝ የኃላፊነት ስሜት አንጻር ሲታይ ከሪፐብሊካዊነት ጋር ያለኝን ትስስር በሁለተኛ ደረጃ ነው የማስቀምጠው። እዚህ ጉባኤ ላይ ለመገኘት የወሰንኩትም ለዚህ ነው። ዩናይትድ ስቴትስ ውስጥ ጠቅላላ ምርጫ ሊካሄድ የቀረው ከሶስት ወራት ያነሰ ጊዜ ሲሆን ለሁለቱ ፓርቲዎች ተግዳሮት የሆነው በዓለም አቀፍ ወረርሽኙ መሀል መራጮችን የማነሳሳት ጉዳይ ነው። ከአሜሪካ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ በካቢኔያቸው አዲስ ሽግሽግና የስራ ምድብ አደረጉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ተነሱ። የፌዴራል ጠቅላይ አቃቢ ህግ አዳነች አበቤ የአዲስ አበባ ምክትል ከንቲባ ሆነው ተሾሙ። በሌላ በኩል ሽግሽጉ ብዙ ሊደንቅና ሊያስገርም እንደማይገባ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር ገለጹ። መለስካቸው አምሃ ዝርዝራለው። በመንግስት መገናኛ ብዙሃን ዛሬ በተቀዳሚ ዜናነት በተደጋጋሚ ሲነገር እንደተሰማው ጠቅላይ ሚኒስትር አብይ አህመድ ለ11 ሰዎች አዳዲስ ሹመት ሰጥተዋል። የአዲስ አበባ ከተማ ምክትል ከንቲባ ሆነው ለሁለት ዓመታት ያህል ያገለገሉት ኢንጂነር ታከለ ኡማ የማዕድንና ነዳጅ ሚኒስትር ሆኖ ሲሾሙ በእርሳቸው ስፍራ የፌዴራል ጠቅላይ ዐቃቤ ሕግ የነበሩት ወይዘሮ አዳነች አቤቤ ተተክተው የአዲስ አበባ ከተማ ምክትል ከንቲባ በመሆን ምክር ቤት አስቸኳይ ስብሰባ አድርጎ ቃለ መሃላ አስፈጽሟቸዋል። የቀድሞ የመከላከያ ሚኒስትር አቶ ለማ መገርሳ ተነስተው ዶክተር ቀና ያደታ የሀገር መከላከያ ሚኒስትር ሆነዋል። ላለፉት ጥቂት ዓመታት ምክትል ጠቅላይ አቃቢ ሕግነት ሲያገለግሉ የቆዩት ዶክተር ጌዲዮን ጢሞቴዎስም ጠቅላይ አቃቢ ሕግ ሆኖ ተሾመዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የነበሩት አቶ ንጉሱ ጥላሁን የሥራ ዕድል ፈጠራ ኮሚሽን ኮሚሽነር ሆነዋል። ሌሎችም ሹመቶች ተዘርዝረዋል። የዛሬውን የካቢኔ ሹም ሽር በተመለከተ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነቶች መምህር ፕሮፌሰር ካሳሁን ብርሃኑን ጠይቄያቸው ነበር። በተለያዩ ጊዜያት የስራ ድልድል ምደባ ሲካሄድ ነበር። በተደጋጋሚ ሲካሄድ ነበር። ሶስት አንዱ ነው። ሁለት ሺህ አስር ጀምሮ በሽግግር ጊዜ ውስጥ ነው የምንገኘው። በነዚህ ጊዜያት ውስጥ ለሁሉም የኃላፊነት ቦታዎች የበለጠ ተስማሚ የሚሆኑ ሰዎችን በአንዴ ምደባ፣ በሁለት ጊዜ ምደባ ጠቃሎ ማጠናቀቅ የሚቻል አይመስል የታየ ለዚህ ቦታ ገሌ የበለጠ ይመጥናል እየተባለ የሚደረግ ነገር ነው። ተከታታይም ሌሎች ምደባዎች ሊደረጉ ይችላሉ፣ ወይም ተመሳሳይ እንደገና የመደብ ነገሮች ሊኖሩ ይችላሉ እና ግን እንደዚህ ቶሎ ቶሎ ማድረጉና መለያየቱ ለራሳቸው ለተሸዋሚዎቹ ስራ አያስቸግርም? የሀላፊነት ስራን በቀጣይነት ለማካሄድ አንዳንድ ችግሮች ሊያጋጥሙ ይችላሉ። ነገር ግን ይሄ ክተለል በሚል ደግሞ ለተወሰኑ የሀላፊነት ቦታዎች የበለጠ ይመጥናል የሚባሉ ሰዎች በታሰቡ ቁጥር ይህንን ማድረጉ ደግሞ ጥቅም ያለው ይመስላል። ምክንያቱም ቶሎ ቶሎ ለዋወጣችሁ እንባላለን ብሎ የበለጠ ህመትና ይገባል የተባሉ ሰዎችን ደግሞ በኃላፊነት አለማስተማረት እንደ ጎበዝ ያለውና ከዚህ አንጻር ይህን ተጎልስተው የሚሻለው ማድረጉ ጠቃሚ ነው። አሁን በእርሶ አስተሳሰቡ፣ በእርሶ አስተያየት ከሀላፊነታቸው ተነስተው ወደ ሌላ ሀላፊነት ያስተዛወሩም አሉ። በእነዚህ ሰዎች ላይ ነገም እንደዚህ ሊደርስብኝ ይችላል የሚል የስሜት መረበሻ አይፈጥርም? ሊፈጥር ይችላል ግን መፍጠር የለበትም ነው የምለው። ምክንያቱም አሁን የተደረጉ አዲስ ምደባዎችን በምናይበት ጊዜ ገለል የመደረግ ነገር አላይ። ስለዚህ ይህንን ተቀብለው በኃላፊነት ላይ እስከቆዩበት ጊዜ ድረስ የሚጠበቅባቸውን ባለ አቅማቸው በሚቻለው ሁሉ ተግባራዊ ማድረግ ነው የሚጠበቁ። ስለዚህ ያህል ጊዜ ምንም ነገር ለውጥ ሳይደረግ ትቆያላቸው ተብለው አይደለም። በአንድ በኩል ስንመለከተው የጠቅላይ ሚኒስትሩን ስልጣን ፍጹም የሚያደርገው ይመስላልን፣ እሳቸው በፈለጉ ጊዜ አንስተው በፈለጉ ጊዜ ደግሞ የሚተኩ በፈለጉ ጊዜ የሚያስቀምጡ አይነት ነገር ያስመስላል የሚሉም ሰዎች አሉ። ምን አስተያየት አለው? እርሱ ከመጀመሪያ በተለይ የካቢኔ ኃላፊነቶችን በሚመለከት ከፊትም ጀምሮ ይሄ የጠቅላይ ሚኒስትሩ ኃላፊነት ነው። በሕዝብ ተወካዮች ምክር ቤት የተመረጡ ሰዎችን አቅርቦ ማስጸደቅ ይጠበቃል። ከፊትም ጀምሮ ይሄ በጠቅላይ ሚኒስትሩ የኃላፊነት ስልጣን ስር የሚወርስ ጉዳይ ነው። ስለዚህ የሚባለው የአንባገነንነት ወይም ደግሞ የፈላጭ ቆራጭነት መንፈስ አይደለም። ይሄ እንዲህ አይነት ነገር አለማድረግ ዴሞክራትም ዲሞክራትን አያደርጋኝ። መስፈርቱ ይሄ መሆን አለበት። ያ በሚቻለው መጠን በኃላፊነት ስራ ላይ ምደባ ሲደረግ የሚመደቡበትን ተቋማት የስራ አፈጻጸም ላቆዳለ ደረጃ يا هذا الشيء الذي يمكن ان يكون هذا الشيء يمكن من يكون هذا الشيء من መብቱም ስልጣኑም አላቸው። ግን ህዝቡ በዚህ ረገድ ምን አይነት ተሳትፎ ማድረግ ይጠበቅበታል? በቀጥታም ሆነ በተዘዋዋሪ መንገድ በተወካዮቹ አማካኝነት አንዳንድ አስተያየቶች ሊሰጡ ይችላል። ለምሳሌ እገሌ ወይም እገሌ ከዚህ ቦታ ዊለት ዛ ቦታ ብትሆን የበለጠ ተዋጽኦ ያደርጋል ታደርጋለህ ላይ ደግሞ ደረጃ ላይ ኃላፊነት ይበቃል የሚሉ አስተያየቶች በተወካዮች እንግዲህ፣ ተወካዮች የህዝብ ደራሲዎች ናቸው በፓርላማ ውስጥ ያሉ ማስተላለፍ ይቻላል የሚከለክል ነገር ይሄ ማለት በሚደረጋ አስተያየት እንጂ ያ የጠጋ የስራ ካሄድ የግድ ስር መውደቅ ማለት አይቻልም። አንዱ ደግሞ ምንም ጊዜ በተወያዮች በኩል የሚደርቡ አስተያየቶች ከዚህነት ውስጥ ማስገባት ይቻላል። በመጨረሻ ይ ዚህ አይነት ነገሮችን ለማከናወን ኃላፊነቱ የጠቅላይ ሚኒስትር መርጠው ማጸደቁ መለስካቸዋና፣ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ መለስካቸውን። ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በእስር ላይ የሚገኙት አቶ ጀዋር መሐመድ ጤንነት እየተሰማቸው እንዳልሆነ ለፍርድ ቤት መናገራቸውን ተከትሎ በአንዳንድ የኦሮሚያ አካባቢዎች በተቀሰቀሰ ተቃውሞ የሰዎች ሕይወት ማለፉን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። የኦሮሚያ ክልል ቃል አቀባይ የደረሰው የጉዳት መጠን እየተጣራ መሆኑንና ለሕዝብም ይፋ እንደሚደረግ አስታውቋል። የፌዴራል ጠቅላይ አቃቤ ሕግ አቶ ጀዋር መሐመድን የግል ዶክተራቸው እንዳያቸው መነጋገራቸውን ጠቁሟል። ሙክታር ጀማል ዝርዝር አለው። ቪኦኤ ያነጋገራቸው የአወዳይ ከተማ ነዋሪ እንደሚሉት ለተቃውሞ መነሻ አቶ ጀዋር መሐመድ ሕክምና እንዲፈቀድላቸው የሚጠይቅ ነበር። ካልተጠበቀ በላይ ነው፣ ሰው ላይ ጉዳት የደረሰው ለመግለጽ እንኳን በጣም ቃላት ያጥረኛል። እኔ አንድ ስምንት ሰው ነው የተመታ ሰው ከአስራ አምስት ሰው በላይ አልፎ አልፎ የሚሰማው ነው። በእርግጠኝነት ያየነው ስምንት ሰው ነው። የሞተው ሟቹ ስምንት ሰው ነው። የቆሰለው ደግሞ በተጨባጭነት አሁን የምናውቀው አስራ አምስት ሰው ነው፣ ግን ከዛ በላይ ነው። ገጠሩ ላይ ሰው በብዛት ተመርቶ የሞተ ሰው ብዙ ነው። ተመሳሳይ የተቃውሞ እንቅስቃሴዎች በባሌ ሮቤ፣ ዶዶላና ሻሸመኔ መደረጋቸው የተገለጸ ሲሆን ከሻሸመኔ ያነጋገርኳቸው ስማቸው እንዲጠቀስ የማይፈልጉ ሰው ተከታዩም ብለዋል ሰዎች በጀዋር ታሞ ነበር። እንዳይታከም ደግሞ ተከለከለ በራሱ ዶክተር። በዛ ምክንያት ሰው እየተጨነቀ ነበረ እና በአስራ ሁለት አስራ ሁለት አስራ ሁለት የተጠራው ሰልፍና የገበያ አድማ ነበረ። እሱን ተከትሎ ጀዋር እንደዚህ ሆኖ እኛ ቁጭ በለን እሱ እስር ቤት እየሞሰብሰብ ነው በምል እሱ በዶላ አካባቢ ተነሳ። እዛ የተከታጠለው ሰልፍ እና ተቃውሞ ሻሸመኔም ደረሰ እና እዝም በዛው መልኩ ተቀጣጥሎ ነበር። ከአስር ሰዓት በኋላ ኦሮሚያ ፖሊሶች በተለይ ትፍርጥነ የወጡት ሰውን እየገደሉ ነበር እየተሰለ በዚህ አጋጣሚ ስንገራ ሃይስኩል የሚያስተምር አንድ አስተማሪ ጭንቅላቱ ላይ ተመትቶ ወድቆ ሞተ። ሌላም ሁለት ሰው ሞተዋል እና እዛ ሌሎቹ ደግሞ ተመትቶ ሆስፒታል ገቡ። በጣም ብዙ ናቸው። ሻሸምኔ ከተማ የሚሞተው ወደ ሶስት ሰው አጠቃላይ ስድስት ሰው እንደ ሞተ ነው እየሰማ ነው። ሻሸምኔ ላይ ደረሰ ስለተባለው ጉዳት ሆስፒታል ለማጣራት የጠየቅናቸው የሻሸምኔ መልካ ኦዳ ሆስፒታል ዋና ስራ አስኪያጅ ዶክተር ቦኮና ጉታ በጥይት ቆስሎ የመጡ መኖራቸውን ነገር ግን ሞት አለማስተናገዳቸውን ነው የሚገልጹት። ትላንትና ከአስር ሰዓት አስራ ሁለት ንደው ከተማ ወደ አስራ አንድ ሰው እንጠጋ ነው ተጎርቶ ነበር። አስራ አንዱ እኛ ጋ ነው ሲታከሙ የነበረ እኛ ጋ ነው ያደሩት። በህይወት ያለፉ ሰዎች ህበሰቦች ከፍተኛ ደሞ ፊገርንጆሪ መካከለኛ ጉዳት ነው። ሁለቱም ህይወታቸው ደህና ነው። ደም ስሶ ነበረ። ዛሬ ስፔሻሊስት ወደ ሆስፒታል ሆስፒታል ነው ብላት። የነዚህ ሰዎች ጉዳት በምን የደረሰ ነው ዶክተር? በጥይት ነው በሌላ በዱንዳ ለምናምን ሞቶም የለም። በተለያዩ የኦሮሚያ አካባቢዎች የተፈጠረውን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻ ጸረ ሰላሞች የጠሩት ሰልፍ አልተሳካም ብለዋል። አመስጠሪዎቹ በክልሉ ሞት እና ውድመት እንዲከሰት ስለሚፈልጉ ነው ይህንን ያደረጉት ሲሉ ኮንነዋል። ፓቲሲዎች በህግ ይጠየቃሉ። ህግ የማስከበር ስራችንን በተጠናከረ ሁኔታ እንቀጥላለን። ገለን፣ አስገድለን የፖለቲካ አጀንዳ አድርገን እንንቀሳቀሳለን የሚሉትም ከዚህ መታቀብ አለባቸው። የህግ በላይነትን የማስከበር ስራ ለአፍታም ቢሆን ለማንም አንሰጥም። ነው ሞቴ የምትለው በኛ ደረጃ ሪፖርቱ የለንም። ግጭት ተቀስቅሷል? አዎ ያንን ግጭት የቀሰቀሱት ራሳቸው ናቸው። የቀሰቀሱትም ያስቀሰቀሱትም እነሱ ናቸው። የህግ በላይነትን ለማስከበር ደግሞ የክልሉ ጸጥታ አካላት በተከራከረው ሁኔታ ይሰራሉ። ይህንን ወደ ኋላ አንልም። በሰውት ላይ ንብረት ላይ ጉዳት እንዳይደርስ የመከላከል ኃላፊነቱን ይዘትቶ አካላት እንደሚወጣ እና እየተወጣ እንደሆነ ነው ያለን መረጃ የሚያሳየው የቆሰሉም በንብረትን በሰውት ላይ የደረሰውን ጉዳት አጣርተን ሪፖርት የምናደርግ ነው የሚሆነው ነው የትላንትናው ችሎት ሳይካሄድ መቅረቱን የገለጹት ከእነ አቶ ጀዋር መሀመድ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ስለነበረው ጉዳይ ለቪዮ አስረድተዋል። በግል ልታከም ማለት በጣም ወሳኝና ኢትዮጵያ በዓለም አቀፍ ደረጃ በተቀበለቻቸው ሕጎች ላይ የተደነገጉ መብቶች ናቸው። ተጠርጣሪ ወይም አንድ ተከሳሽ ወይም ታሳሪ እኔ መንግስትን አልፈልግም በግል ቀባለው ወጪውን ይችላለው የግል ሐኪም አለኝ ካለ፣ እንዲሁም ይህ እንደ መልካም ሁኔታ እንደ መልካም ድርጊት መቆጠር ነበረበት። መንግስትም ይህን መቀበለ ነበረበት የሚል አመለካከት ነው ያለ ነው። ምክንያቱም ከመንግስትም ወጪ ይቀንሳል ሁኔታ አካባቢ ፎይታ ነው የሚሰጠው ካታ ነው የሚሰጠው እና ይህንን አካባቢ አካባቢ አልነበረባቸው ፍርድ ቤቱ ወይም በግልጽ ማዘዝ ነበረባቸው የሚል አመለካከት አለን። እንግዲህ እዚህ ላይ ዳኛው በግልጽ ይሄን ስላላዘዙልን በዚህ ላይ ይግባኝ ለመጠየቅ እያሰብን ነው። ስለ አቶ ጀዋር መሀመድ የጤና ሁኔታ ቪኦኤ ያነጋገራቸው የፌዴራል ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ የሕክምና ሂደቱንም በተመለከተ መልስ ሰጥተዋል። ከችሎት መልስ እኔ ራሴ እና መመራውን የሚመራው ኮማንደር ሆነን አስቀርበን አናገረነዋል። ለአንድ ሰት አካባቢ አብረን ተወያይተናል። ለምን ሕክምና በግል እንደሚል ሕግ መጣት ራሱ የሚያስተይት መሆኑ ነው አሁን ባለው አሰራት ደንቡ የሚፈቅደው ክሊኒክ እንዲታከም ነው። ከዛ በኋላ ሪፈር ከተባለ ወደ እዛ እንዲሄድ ነው። ሄድ ለምን ላስፈለገ ጠይቀነዋል። እዚህ ባለው ሰው አልታከም የሚል ነገር አንስተዋል። መጨረሻ ላይ እሺ በቃ ሊጠብቁ ሆነ እንግዲያ የግላችንን እንስራ አለ ብለን ጀግሞ አይን ስልኩ የቤተሰብ ስልክን ያላቀውም ነገቷ ካለ እኛ የተረዳነው ነገር አለ አጣዳፊ ህክምና የሚያስፈልገው ሁኖ ገጥሞት ቢሆን ኖሮ

አቃቢ ሕግ ትናንት ባወጣው መግለጫ የፍርድ ቤቱ ምስክሮችን የመስማት ሂደት የተቋረጠበት ሁኔታ ተችቷል። እነ አቶ ጀዋር መሐመድ በከባድ ወንጀል ተጠርጥረው በሕግ ቁጥጥር ስር እንደ መሆናቸው ጤናቸው ለመጠበቅ ባለው አሰራር አስፈላጊውን የጤና ክትትል እና አገልግሎት የሚያገኙ መሆኑንም ጠቅላይ አቃቢ ሕግ አመልክቷል። ጤናቸውም በመልካም ሁኔታ ላይ ይገኛልም ብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታርን ያደረሰን ዘገባ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል ደቡብ ኦሞ ዞን የኦሞ ወንዝ መጥለቅለቅን ተከትሎ በዳሰነች ወረዳ 15 ሺህ ዜጎች መፈናቀላቸውን የዞኑ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መላኩ ለማ ተናገሩ። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ድጋፍ መሰጠት መጀመሩን ገልጸዋል። ዮናታን ዘብዴዎስ ዝርዝር ዘገባ አለው። በደቡብ ክልል ደቡብ ኦሞ ዞን ዳስትነች ወረዳ ከ አስራ አምስት ሺህ በላይ ዜጎች የኦሞ ወንዝ ተከትሎ በተፈጠረ መጥለቅለቅ መፈናቀላቸውን የደቡብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ መላኩ ለማ በስልክ ለቪኦኤ ተናግሯል። ከዚህ ጋር ተያይዞ በዳሰነች ወረዳ ወደ አርባ ቀበሌያት አሉ። ሀያ ስምንቱ ቀበሌያት በኦሞ ውሃ ዙሪያ ስር ያሉ በመሆናቸው በነኛ አካባቢ ላይ ጉዳት አድርሷል። በአካባቢው ያሉ ማህበረሰቦችን ቀደም ብሎ ከጊቤ ሶስት ኃይል ማመንጫ በተሰጠን መረጃ መሰረት አርቦታደሩ ሁሉን ተቀየው እያስወጠን ባለንበት ወቅት ላይ ነው ጎርፉ የተከሰተው። በአሁኑ ሰዓት አስራ አምስት ሺ ዘጠኝ መቶ ሰማኒያ አምስት ቤተሰቦች ተፈናቅለዋል። እነኚህ የተፈናቀሉ ማህበረሰቦችን ወደ አንድ አካባቢ እያሰፈርን ነው ያለ ነው። ከተፈናቀሉ አስራ አምስት ሺህ ዜጎች በተጨማሪ በርካታ የቤት እንስሳቶች መጎዳታቸውን ገልጠው ማህበራዊ ተቋማትም መውደማቸውን ጠቅሰዋል። ያን ተከትሎ ከዘጠና ሰባት ሺህ በላይ እንስሳት አውጥተናል። ከዛ ውስጥ ወደ ሀያ ሺህ የሚጠጉ አጥቢ እንስሳት መሆናቸውን ለይተናል። እነኛ እንስሳቶች አጣኝ የመኖ አቅርቦት ካላደረስን በቀጣይ ለሞት የሚዳረጉበት ሁኔታዎች እንዳሉ ነው እያየን ያለ ነው። ከዛ ጋርም ተያይዞ በአካባቢው ላይ ጎርፉ ባስከተለ ጉዳት ስምንት መቶ ሰባ ሶስት ነጥብ አምስት ሄክታር ማሽላ በኮሎ የሙዝ እርሻዎች ወድመዋል። አስራ አምስት ትምህርት ቤቶች ከጥቅም ውጭ ሆነዋል። ሶስት ጤና ኬላ፣ ሁለት የእንስሳት ተቋም፣ ሌሎችም ተቋማት በአካባቢው ላይ ያሉ ተቋማቶች በውሃው ሊወደሙበት ነው ያለው የነፍስ አድን ስራዎች የተሰሩ መሆናቸውን ተናግረው ተያያዥ ስጋትን መፈጠሩን አቶ መላኩ ገልጠዋል። በደሴት ውስጥ ተከልለው ያሉት በቀጣይ የማውጣት ስራዎች እየተሰሩ ነው። አንዳንዱ አሁን የወጣ ያለበት ሁኔታዎችም አሉ። ከክልል ሞተር ጀልባ መጥቶ ነበር። በዛም ተጠቅመን የማውጣት ስራዎች እየተሰሩ ነው። ቀጣይ ሊከሰት ይችላል የምንሰጋው እኚህ ሰዎች ከሚኖር በት ቀይ ስናወጣ ድንበር አካባቢም ከመሆኑ አኳያ ከቱርካና አካባቢ ግጭቶች ሊነሳ ይችላል። የከፍቶች መዘራረፍ የተለመደ ነገሮች ናቸው። በዚህ ግዛት ታገር መሀል ላይ ይህም ሊከሰት ይችላል። ይህንን ምቻ አጋጣሚ ተጠቅሞ በሚል የወረዳው መንግስት መንግስት የዞን መንግስት በዚህ ዙሪያ ላይ ርብርብ እየተደረገ ነው ያለው። የሄሊኮፕተር ጥያቄ አቅርበናል። ጀልባ ልንደርስባቸው የማንችላቸው አካባቢዎች ላይ በሄሊኮፕተር ካግዘን እናወጣለን የሚል ሳቢዎች ስለነበሩ ከሚመጣው መረጃዎችም አኳያ የተለያዩ አካባቢ ሰዎች አሉ። እንዳሁን በዳሰነ ጊዜ ወደ አስራ ስድስት በሴቶች አሉ ተቀ የቀሩ ሰዎች ማህበረሰቦች አሉ የሚል መረጃዎች በመምጣታቸው እነኛ መረጃ ተከትሎ ክልል ያቀረብንበት ሁኔታ ነበረው። ሄሊኮፕተር ግን በመጣው ጀልባም ታግዘን የተለያዩ ጥረቶችን አክለን የማውጣት ስራዎች እየተሰራ ነው ያለው። ጊቤ ሶስት የኢትዮጵያ ኤሌክትሪክ ኃይል ማመንጫ ፕሮጀክት ቅድም ማስጠንቀቂያ የሰጠው እያለ ለምን ስጋት ያለባቸውን አካባቢዎች ለይታችሁ ቀድማችሁ አርብቶ አደሮችን ሌላ ቦታ አላሰፈራችሁም ተብሎ ለቀረበላቸው ጥያቄ አቶ መላኩ የሚከተለውን ተናግሯል። አሁን አደጋ ደረሰ ያለው የጊቤ ሶስት ውሃ መለጠቅ ነው። ጊቤ ሶስት ኃይል ማመንጫ ፕሮጀክት ከተገነባ እና ውሃ መያዝ ከጀመረበት ጊዜ ጀምሮ በደቡብ ኦሞ የኦሞ ወንዝ ሞልቶ ፈሶ ቢዳ ከድርሰ በዚህ አመት ግን ከፍተኛ የሆነ እንደ ሀገርም ዝናብ በመኖሩ የጊቤ ሀይል ማመንጫ ውሃ በመያዙ እንደሚለቁ ቅድመ ማስጠንቀቂያ መጥተው እዚህ በአካባቢ ሙሌ ስላለን እንለቃለን የሚል ነገር ተነግሮን ነበር። ከዛ ጀምሮ ቅርበት የተደረጉ ነው። አሩሳት ዶሮን ለማውጣት የተሞከረ ነው። እዚህ ላይ ላለማውጣት ፍላጎት ኖሮን የዘገየንበት አግባብ ሳይሆን ጥረቶች እየተደረጉ ባለበት ሂደት ላይ ነው ውሃው የተለቀቀው። የደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ እንዳሉት አስቸኳይ ሰብአዊ ድጋፍ ለማድረግ ጥረት ተጀምሯል። ከነበሩበት ተነስተው ወደ ደረቅ አካባቢ እንዲሰፍሩ የተደረጉ በሺዎች የሚቆጠሩ እንስሳትን በመኖ እጥረት እንዳይጎዱም ከእንስሳትና አሳ ሀብት ቢሮ ጋር በመነጋገር መኖ ለማቅረብ የተሰራ መሆኑንም አቶ ጋንታ ተናግረዋል። በፌዴራል በክልልም እየተጓጓዘ ነው፣ እየደረሰ ነው ያለው የት የት እንስሳት ግጠዎች መዳት ይችላል የምለውን የእንስሳት ቢሮ ሀመር እንዲሁም ደግሞ በእኛ ንጋ በተጨማሪ ንጹህ የመጠጥ ውሃ አቅርቦትም ችግር ለመቅረፍ እንቅስቃሴ መጀመሩንና በሰፈሩበት ወረርሽኝ ተከስቶ የከፋ ችግር እንዳይፈጠር የጤና አገልግሎት ዝግጁ መሆኑንም ገልጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድየስ ሐዋሳም ና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። የፌዴራል ጠቅላይ አቃቤ ሕግ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ከሰሞኑ ያወጣውን በቁጥጥር ስር የሚገኙ ፖለቲከኞችና ጋዜጠኞችን የሚመለከት መግለጫ የሀገሪቱን የፍትህ ስርዓት ጠንቅቆ ባለማወቅ የተሰጠና የተቻኮለ መሆኑን ጠቆሙ። ከአሜሪካ ድምጽ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በሪፖርቱ ላይ ለተነሱ ነጥቦች ምላሽ ሰጥተዋል። በስልክ ያገኛቸው ባልደረባችን ሀብታሙ ስዩም አስቀድሞ የጠየቃቸው ጥያቄ መግለጫው ኢትዮጵያ የተቃዋሚ ፓርቲ አባላትና ጋዜጠኞችን ካለ ክስ ለተራዘመ ጊዜ እያሰረች ነው ሲል ወቅሷል የሚል ነው። እንደ ድርጅቱ መግለጫ ከሆነ ግለሰቦቹ በእስር ላይ የሚገኙት ከሰኔ ወር ጀምሮ ነው። የዚህ ምክንያቱ ምንድን ነው? የሚል ነው። ምክትል ጠቅላይ አቃቤ ህግ ፈቃዱ ጸጋ ይቀጥላሉ። የመጀመሪያ ነገር ጆሮ ራሷን የተጠረጠሩበት ወንጀል የተፈጸመው ያው ይታወቃል፣ ሰኔ ላይ ነው። ምርመራ እየሰራን ነው። ምርመራ ስትሰራ ሂደት ነው። ምርመራ በአንድ ጊዜ ፍርድ ቤት የምትሄድበት አይደለም። ክስ የሚሉት ሳ ያሉን ይ ፍርድ ቤት ላይ የሚካሄደውን የክርክሩን የመጨረሻውን ከሆነ እዛ ደረጃ ላይ ለመድረስ መርመሪያ ማስረጃ ተጠናክረህ በማስረጃ አስደግፈ መሆን አለበት። እና ይሄ ለኢትዮጵያ ብቻ እንግዳ የሆነ አይደለም። በወንጀል በወንጀል ድርጊት ውስጥ በየትኛውም አለም ላይ ወንጀል ከመፈጸሙ በፊት በመረጃ ባለሙያ በኢንተለጀንስ ክፍል ካለ የሚኖር ማስረጃ ማስቆም ከቻ ከታስቆሟለን። ወንጀሉ ከተፈጸመ ደግሞ ከተፈጸመ በኋላ ምርመራው ትቀጥላለህ። አንዳንድ ጊዜ ደግሞ ከመነሻው ምንም አይነት መረጃ ሳይኖርም ወንጀሉ ከተፈጸመ በኋላ በምርመራ ስለ ወንጀሉ አፈጻጸምና ስለ ወንጀል ፈጻሚዎቹ በምርመራ ሂደት የምትደርስበት ይኖራል። እና በየትኛው መንገድ ቢሆን ወንጀል ከተፈጸመ በኋላ ክስ ከማቅረቡ በፊት የወንጀል ምርመራ ሂደት አለው። ስለዚህ እኛ የተቋም የአርቲስት አዳል ውዴሳ እንግዲህ እየተከትሎ የተፈጸመ ወንጀሎችን እያጣራን ነው። ወንጀሎቹን የምናጣራ ፋዮችን ቁጥጥር ስራ ውለን ፍርድ ቤት እንዲያውቁ አድርገን ባለን የወንጀለኛ መቀያትን ስራ ህግ ምርመራችን የደረሰበትን ሂደት ፍርድ ቤት እያሳወቅን ፍርድ ቤትም ምርመራው በዚህ ደረጃ መድረሱ ልክ ነው መብጣት ብረዋል ቀጥሉ እያለ ነው። እና የቀረበው ስሞታ ወይም ደግሞ የቀረበው ክስ ብንለው አንደኛ ያለንን ህግ ያላገናዘበ በህግ ነው እየተመራን ያለ ነው። ህጋችን ተጠርጣሪዎች ይዞ መመርመርን ይፈቅዳል። ሁለተኛ የተጫቆለም ነው። እናንተም በተለያየ መንገድ እንደምታውቁት ትላልቅ ምርመራዎችን አጠናቀን ፕሪትራያል የሚባለውን እንደ ቅን ቀዳሚ ምርመራ ማሰጣት ሂደት ጀምረናል። ይሄ ግር ፍትህ ስርዓት አስተዳደራችን እንዲሃደ በዚህ ደረጃ በተፋጠነ ሁኔታ የተሰራ ምርመራ የለም። እዚህ ደረጃ ላይ የደበሳ የለም። ቅሬታዎች በመንግስት ላይ አስሮ ረዥም ጊዜ ምርመራ ይመረምራሉ። ምርመራ ደግሞ ራሱ ሂደት በመሆኑ እየቀረበው ስሞታ በእውነት ለመናገር በዓለም አቀፍ አሰራርም በእኛ ባለን ነባራ ውድድር ተቀባይነት ያለው አይደለም። አቶ ፍቃዱ፣ ሌላኛው ደግሞ ተቋሙ የታሳሪዎችን ቤተሰቦችና ጠበቆችን ጠይቄ እንደተረዳሁት የምርመራ ሂደቱም ፍትሐዊ አሰራርን የጣሰ ነው ይላል። ለዚህ ከሚያቀርባቸው ማሳያዎች መካከል አንዱ በርካታ ታሳሪዎች ከቤተሰቦቻቸውና ጠበቆቻቸው ጋር እንዳይገናኙ ተደርጓል የሚል ነው። ከተያዙ ወር ያለፋቸው በርካታ የኦነግ አባላት ዛሬም ድረስ የት እንዳሉ አለመታወቁን ይጠቅሳል። አቶ ለሚ ቤኛ፣ ዳዊት አብደታ የተባሉ አባላት መግለጫው እስከተጠናቀረበት ድረስ ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር አልተገናኙም ይላል። አሁን የሚባለው ቅሬታ ካለ እውነት ለመናገር ጠበቆቹ እንዲሆኑ እንደ ተቋም ይህ ምርመራ ሱፐርቫይዝ እንደሚያደርገው ለፌደራል ጠቅላይ አቃቢ ቢያቀርቡ እኛም ምንሰጣቸሞ ሲኖረ እውነትም ከሆነ ደግሞ እርምጃ እንወስዳለን። ነገር ግን አንድ መታወቅ ያለበት ያለንበት ኮቪድ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ጊዜ ነው። አስቸኳይ ጊዜ አዋጅ የጊዜው ዓለም ላይ መብትን ይገደባል። የተወሰኑ መብቶች ይገደባሉ። ብዙዎቹ መብቶች ይገደባሉ። እንደውም የማይገደቡ መብቶች ጥቂቶች ናቸው። በዓለም አቀፍ የሰብአዊ ኮንቬንሽኖች ጨምር ማለት ነው። ይህም ሆኖ ጠበቃ የማግኘት መብት አልተገደበም። ጠበቃ ማግኘት መብት ነው። በአስቸኳይ ጊዜ አዋጅ ውስጥ ኮቪድ ወረርሽኝ የሚያሰጋ ቢሆንም ሁለት መብቶችን እኩል ማስኬድ ስላለብን በበሽታው መያዝ የለባቸውም፣ በቁጥጥር ስር ያሉ ሰዎች። ሁለተኛ የተጠረጠረ ሰው ደግሞ ራሱን መከላከል አለበት፣ መብቱ መከበር አለበት እና ሁለት ጎን ለጎን ያሉ መብቶች ስለሆኑ እነዚህ መብቶችን ለማስከበር ምን እየተደረገ ነው ማለት ራስ እያደረግን ነው፣ በእኛ በኩል ማለት ነው። ቤተሰብን በተመለከተ ግን ሊሚቴሽን ተደርጓል። በአስቸኳይ ጊዜ አዋጁን ቢሆን ቤተሰብ ንክኪ እንዳይመጣ የቤተሰብ ንክኪ በበዛ ቁጥር ተጠርጣሪዎች ላይ የኮቪድ ራሱ የሚያመጣው ነገር ስላለው ማለት ነው። እደብ አይደለም በጣም እንዲቆጠብ ለማድረግ ተሞክሯል። በዛም ውስጥ ሆኖ ግን ከርቀት እንዲያይባቸው

አካልን ነፃ ማውጣት ሀቢስ ኮርፖስ የሚባል መፍትሔ አለ በህጋችን ላይ ከሱ እኮ የት ነው ያለው? ይምጣ ማለት ይቻላል። ያኔ ፍርድ ቤት ትእዛዝ ከአርባ ስምንት ሰዓት በላይ ሰው ማቆየት አይቻልም። በየትኛውም ሁኔታ ፍርድ ቤት ይቆይ ዋስትና ወይ ከልከልክ ሲመስረት ወይ ታሰር ብሎ ፍርዴን መወሰድ አለበት። ከዛ ውጭ አካልን ነፃ ማውጣት መፍታት ህግ ያስቀመጠ እስኪ ይህንን ያደረገ ሰው ይኑር። ለፖለቲካ ፍጆታ አይደለም። ተከብራይ በኋላ ያለበትና ጥያቄው ግን አሁን የተገደበ መብት ስላለ ሳይሆን የተፈጸመን ወንጀል ከብሔር ከፖለቲካ ጋር አገናኝቶ Indeed, by the best. One year and a half, a ብሎም ክስ እንዳይመሰረት በተለያየ መንገድ ግፊት ለመፍጠር ነው ሙከራ እየተደረገ ያለው። እኔ ይህን ነው እየተረዳ ያለው ችለው ኮቪድ አስራ ዘጠኝ ጋራ በተገናኘ ከነሱ ታይቀር በቁጥጥር ስር የሚገኙት ግለሰቦች ለኮቪድ አስራ ዘጠኝ በሚያጋልጥ ሁኔታ ነው የሚገኙት ወይም የታሰሩት ሲል ድርጅቱ አንስተዋል። በዚህ ምክንያትም ኬንያዊው ያሲን ጁማ፣ የኦፌኮ አቶ ደጀኔ ጣፋ ለበሽታው ተጋልጠዋልም ይላል መግለጫው። ከወጣ በኋላም አቶ ጁዋር መሐመድን ጨምሮ አያያዝ ጋር በተግናኘ የጤና ክል እየገጠመን ነው የሚሉ ቅሬ ሰዎች መሰማታቸው ይታያል። እንደው ከመጨረሻው ለማንሳት የአቶ ጀዋር መሐመድ ጤንነት ከአያያዝ ጋር ነው የሚል አቤቱታ ችሎት ላይ ምን ነበርኩ አላቀረበም። በጣም የሚያለው ልታከም የሚል ጥያቄ ነው። ጥያቄውም የግል ሐኪሜ ያክመኝ በመንግስት አሰራር መሰረት ማረፊያ ቤት ባለው ክሊኒክ ብሎም ቦስተር ሪፈር ተደርጌ ልታከም ነው እንጂ በአያያዝ ምክንያት የሚል አይደለም ጥያቄው። ማለት ሰው ስለሆነ ውጭም ብትሆን ነፃ ሆነ ቁጥጥር ስርም ስትሆን በተፈጥሮ የሚመጡ ህመሞች አሉ እና ከዛ በተለየ በአያያዝ ምክንያት ስለመሆኑ አላቀረቡም። አቤቷም አልቀረበም። እውነት ለመናገር በጠበቆችን በራሰቡ በአቶ ጀዋርን በኩል ኮቪድ እውነት ነው የተወሰኑ ተጠርጣሪዎቻችን ላይ የተገኘ ነው። ነገር ግን እንደ ሀገር መብት ለማክበር የምንሞክረው በቻል ነው፣ ያለንን ሁሉ አድርገናል። አዲስ አበባ ፖሊስ ኮሚሽን ነው አብዙ ተጠርጣሪዎች ያሉት። በተቻለ መጠን በወቅታዊነት አንዳንድ ቦታ ትምህርት ቤቶች ጭምር እየተጠቀምን አራርቀን ለመያዝ ተሞክሯል እና ያም ሆኖ ነው ይህ ነገር እየመጣ ያለው ይታወቃል። በየትኛውም ጥንቃቄ ውስጥ ያሉ ሰዎች በዓለም አቀፍ ደረጃም ምናልባት ኮቪድ እዚህ ቦታ ሊመጣ ይችላል ወይ ብለህ በማትለው ቦታ ትላልቅ የመንግስት ስልጣን ያሉ ጠቅላይ ሚኒስትሮች የተለያዩ ቦታዎች ተይዘዋል። እና የአያያዝ ጉድለት ብቻ ነው የምትለው አይደለም። ይታወቃል። እንደው ለማብዛት ካልተፈለገ ክሱን ማለቴ ነው። ስለዚህ እንደ መንግስት በተቻለ መጠን ኮቪድ መከላከያ ማሳሪያዎች ይቀርብላቸዋል። ከማስክ ጀምሮ ሳኒታይዘሮች፣ በተቻለ መጠን ዝርዝር የባለ እንዲቀርቡ እንዲያዙ እየተደረገ ነው። የተያዙ ሰዎችንም ደግሞ በተለየ በጀት የተመጣጠነ ምግብ ፈሳሾች፣ ለዚህ ወረርሽኝ እንዲጠቅማሉ የተባሉ አመጋገቦች እና ፈሳሽ አወሳሰዶች እንዲያደርጉ እየተሞከረ ነው እና አያያዛችንን ብንብንብን ብንጠነቀቅ የተወሰኑ ሰዎች ይዟቸዋል ተከስቷል። አንዳንዶቹ ለምሳሌ እነ ደጀኔ ጣፋ ገና ሲገቡ ተመርምረው ነው የተገኘባቸው ስለዚህ ወይ ተይዞ ይመጣል፣ ወይዛ ካለ ከመጣ በኋላ በተለያየ መንገድ ባይዘ እንቅስቃሴ ያለው ተጠርጣሪ ሲሆን ማረሚያ ቤት ስትሆን እዛው ነው። ባለፈው ረዥም ጊዜ በፍጹም ንግድ ውጭ ሆኖ እንዲቆይ የተደረገው ተጠርጣሪ ግን አያያዙን ብትጠነቀቅ ፍርድ ቤት ይሄዳል፣ ይዘውት ይሄዳል። ፖሊስ ይዞት የሚሄደው ያ ውጭ ያለ ሰው ይዞት የሚሄደው ይንቀሳቀሳል ማለት ነው። እና ከየት ይዞት ሊመጣ እንደሚችል በማታውቀው መንገድ ይመጣል። እኛ ግን እንደ ሀገር እንደ ጠቅላይ ካቢ ፖሊስ፣ እስረኞች እንደሚያስተዳድረው አካል ባለው ሪሶርስ ብቻ ትሞክራል። ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚል ወቀሳ አቀርቧል። ላብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልድን ጨምሮ ሶስት የህዋት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታ ይህንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታችሁ አልቻለም ይላል። የመጀመሪያ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ መጠየቅ ሁለታችን መብታለን እነሱ ሲከለከሉ እኛም ሲፈቀድ፣ መርማሪው አካል ማለት ነው። ለሁለቱም አካል የይግባኝ መብት ይሆናል። ሁል ጊዜ የፍርድ ቤት የመጨረሻ ውሳኔ ላይ ይግባኝ ትጠይቃለህ። ይግባኝ ስትጠይቅ፣ ታሳግዳለህ። ይግባኝ እስክትጠይቅ ናቹራሊ አንድ ቀን አለው ሊሆኑ ይችላል። ለምሳሌ አለ ዋስ፣ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍርድ ስርአቱ የመጀመሪያ ደረጃ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪውም መርማሪውም አካል ይግባኝ መጠየቅ መብት አላቸው። መጀመሪያ ደረጃ ፍርድ ቤት ዋስ ነስቶ ለቀቃቸው። መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮው ከተለቀቁ የፌዴራል ፖሊስ ምርመራ እያጠራባቸው ነው የሚል በራሴ በኩል እኔም እንዲሁ ሰምቼ ማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያልዋስትና የቆዩት የቆዩት የትኛውም ፍርዴት ውቅና የቆዩት ቀናት ሳለ ይህም ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀ ሆኖ በወቅቱ የተፈጸመው ሕጉ ስለሚፈቅድ የፌዴራል ፖሊስ ስልጣን ስለሚወርቅ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ተቀዳይ አቃቢ መዝገቡን እንመረምራለን እናየዋለን አይኔም አንዳንዱን በሚዲያ ላይ እየሰምቼ ጀምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመርነው መዝገቦቹን ካየሁት ውስጥ ግን በይግባኝ ቆይታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ፣ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ በይዘ ፖሊዝም ብሎም አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የህግ ክፍተት የለም። በፍርድ ቤት ቅና የሰራነው ነገር ህጋዊ ነው። ሁልጊዜ መጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። አምስት ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወትሮ የምትታወቅበት የጋዜጠኞች እስርና መሳደድ እየተመለሰች ይሆን የሚል ስጋትም አይሏል። በእርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቋሙ ያምናሉ ወይ? በምን ሁኔታ ነው የእነሱስ ጉዳይ እየታያለው? ያሲን ጁማ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናዬ እና ኦአንበርበሩ። የኬንያውን በተመለከተ ትናንትና ተጠይቄ ምላሽ ለመስጠት ሞክሬ ያለው ሲጀመር ጋዜጠኛ ነው የሚለውን እኛ እናቀውም ባይዞ የእኛን የምርመራ ፕሮፋይል መተህ ብታየው እሱ ራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎን የሰጠን ቃሉ ጠርጥረን የያዝ ነው። አቶ ጀዋር ቤት ፍተሻ ስናደርግ ከህጋዊ ፈቃድ ውጭ ያስገባቸው የቴሌኮም እቃዎች መኖራቸው የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ነው ብለን ነው። የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጠው እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለሆን የሰማት እንደ ማንኛውም ቃሉ እንሸት በነፃነት በራሱ ፍቃድ ጋዜጠኛ ነው የሚል ያላነሳ። ሁለተኛ በዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ መስራት ፈቃድ አልተሰጠውም ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድ የሚለውም ይበን ማለት ነው ይህን ስራ ለመስራት ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠር ነው በጋዜጠኝነት ጋር በተገናኘ አይደ ስራትም በተመለከተ በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎች ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ስማ ስለነበረ ሲጀምር ባዘ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ እንቅስቃሴ ይደረግ ቁጥጥር ስር ውሎ ይጣሩ የሚለው አቅጣጫ የተሰጠው ገና ሰኔ ሀያ አራት ዕቅድ ሲወጣ ነው ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ይሰጡ ሲሰጡ ሰምቻለሁ። አንዳንዱ ባላንስ ለማድረግ ነው ይልሃል። አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ይሰማል። እንደ ማንኛው ሰው ሰምቻለሁ። ነገር ግን እንደ ምርመራ አካል አስራት ዲ ደብሊዩ ወይም ይህን ሚዲያ እነዚህ እንደ ሚዲያም ፈቃድ ቀኝ ያገኙትን ከፈቃዳቸው እንዲታገድ በሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትን ላይ ሆነ በእነዚህ ተቋማት ስር በሚሰሩ በወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘግየቶች ተፈጥረዋል። ግምገማም አድርገን ለምን የዘገየው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደ ኋላ የተሰራውን ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ ሁለት ጥያቄዎች ናተገነስ በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛውን ግን ተውልኝ የሚልህ አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አይደለም። ወንጀል ፈጽሞ ብለን የምንጠረጥረው በሙሉ መመርመር፣ ወንጀል ፈጽሞ በተገኘ ልክ መክሰስ፣ ወንጀል ያልፈጸመውን ደግሞ ነፃነቱን በህግ መሰረት ማሳወቅ ነው የሚጠበቅን እና ታወቃለህ፣ እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነፃነትን አክብሮ ነፃነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው። እናንተም እንደ ሚዲያ ባለሙያ እንደ ህዝብም እንደ ዜጋ የምትታዘቡት ነው ብዬ ነው ማስበው እና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነጻነት አይደለም እያገለ ነጻነቱ ማንነት መሳሪያ ያደረጉ ግጭቶች እንድትቀሰቀሰ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ይሄዷል። ይሄ ሀይ መባል አለበት መሰረት። ስለዚህ የትኛውንም ጋዜጠኛ ነፃነት የመንፈቅ ጉዳይ አይደለም። መስመር አለው፣ ነው መስመሩን አይለፍ ነው። የጋዜጠኛ መስመር ነጻነት መስመር አለ። በብዙዎቹም ሀገሮች እኮ የገር ፍጅት መጨመር የተደረገባቸው እኮ በጋዜጠኛ ጥሪ እየተደረገ ነው። በኤሌክትሮኒክስ ሚዲያዎች ጥሪ እየተደረገ ነው። እና ወደዛ መድረስ አለብን ወይ? ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ህግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ። በነጻነት እየሰሩ ማነካቸው ህጉን እስካከበሩ ድረስ። እጅግ በጣም አመሰግናለሁ። አቶ ፍቃዱ ጸጋ የኢፌድሪ ጠቅላይ አቃቢ ህግ ምክትል ኃላፊ ለነበረን ቆይታ በእጅጉ አመሰግናለሁ። እግዜር ይጥልኛል። ሀብታሙ ስዩምን እንዲሁም እንግዳውን እናመሰግናለን። አድማጮች ተዘዋዋሪውን የስልክ መስመራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የንምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። ዘጋቢዎቻችን እናመሰግናለን። ከአሜሪካ ድምጽ ሲተላለፍ የቆየው መሰናዶ እየተጠናቀቀ ነው። ከስንብት በፊት የቡሄ በዓል አከባበርን ከዩናይትድ ስቴትስ ሎስ አንጀለስ የሚያሰማን ዘጋቢያችን ዳንኤል አርጋው አጠር ያለ ዘገባ ይዟል። የደብረ ታቦር ወይም የቡሄ በዓል በኢትዮጵያ ኦርቶዶክስ ቀኖና መሰረት ከዘጠኙ አብይ በዓላት ውስጥ አንዱ ሲሆን የሚከበረውም ጌታ ኢየሱስ ክርስቶስ በማስተማር በነበረበት ጊዜ በደብረ ታቦር ላይ ብርሃነ መለኮቱን ወይም ክብረ መንግስቱን የገለጸበት እለትን ለማስታወስ በየአመቱ ነሐሴ 13 ቀን በድምቀት ይከበራል። የደብረ ታቦር በዓል በምእመኑ ዘንድም የቡሄ በዓል በመባል ይጠራል። የሰፈር ህጻናት በየቤቱ ቡሄ ቡሄ እያሉ ይጨፍራሉ። እናቶችም ካዘጋጁት የዳቦ ሙልሙል ይሰጧቸዋል። ምርቃቱና ሙገሳው እንደ ጉድ ይጎርፋል። ህብረታቡር ወይም የቡሄ በዓል አከባበር የልጅነት ትዝታቸውን በትዝታ መነጽር ወደ ውሃ ልዮች ተጉዘው ሊያስቋኙን ከሎስ አንጀለስ ከተማ ነዋሪ ከሆኑት ከአቶ ዘነበ ታምራት ጋር ላፍታ ተጫወተናል። ቡሄ በዓል ባህላዊ እሴቱን ጠብቆ ለማቆየት የሚመለከታቸው አካላት ትኩረት መስጠት እንዳለባቸውም ጠቁሟል። የሰፈር ልጆች በእድሜ በእድሜ የሆነን ጎረምሶቹ አሉ ብዙ። ግን ወደ ማታ ጊዜ ነው የሚወጡት። ቀን ቀን ደግሞ ያሽሾቹ አካባቢያችን አንፈራለን፣ እንጨፍራለን። መላጣ ቅቤ ቀቡት ጠጉር ያውጣ ምናምን እያልን እንጨፍራለን። ከዛ በእውነቱ ይሄ በዓል የሚገርም ነው። ምንድን ነው ስጦታ ነው። የባህላችን ትልቅ አሴት ነው። አባቶች እናቶች፣ በአጠቃላይ ትልልቅ ሰዎች፣ ወጣቶች ለህጻናት የሚያሳዩትን ፍቅር የሚገልጹበት ስጦታ የሚሰጡበት ነው። እንትነው ራሱን የቻለ እንትን ሊኖረው ይችላል። ታሪክ ግን ፍቅር ነበረ የሚያሳዩ በዛ ጋር በመንገድም እንኳ የሚያልፈው ሰው ቻያን ደስ ይለዋል። እንደምጫወቱ ይወዳል ይፈልጋል። እና እንግዲህ ያው ጎረምሶቹ፣ ምራምኖቹ ያ የሚሰጠንን ገንዘብ እንመጥና አንድ ያዥ እናደርጋለን። ዳቦ ሚይዝ ብሎ ሌላ ሰው እናደርጋለን አውራጅያ ያለ ለብቻው አዋቂ ወደፊ እንደሚችል ሌላው ደግሞ ተቀባይ ነው። በዚህ ስራ መጠን አድርገን በመጨረሻ ላይ ወደ ማታ ስዝል እንግዲህ እንተፋፈላለን። ግን አንዳንድ ጊዜ እንደዚህ ጎረምሶቹ እያስፈራሩ ይወስዱብናል የሚቀቡን ጊዜ ነበረ ማለት ነው እና ይሄ የምነግርህ ጊዜ አዲስ አበባ ውስጥ ነ አዲስ አበባ በዛን ዘመን እንደው

በጣም በጣም እንትን ይሉ ነበር የሰፈራችን ያሉ አንዳንዶች ከሚወዱት በጣም ባህላችን ውስጥ አንዱ ሙሄን ነበረ። ሰፈር አንድ ያለ እንግሊዞች የሚያውቀር በዳኝነት ይሰሩ ነበር። ከፍተኛ ፍርድ ቤት ዳኛ ሁልጊዜ በየዓመቱ ያ በሙሉ እዛ ሰፈር ጨፍረውን እድሜ በእድሜ ነው በቡድኑ በቡድኑ ሁሉ ጊዜ ሰዓት አዘጋጅቶ ጨፍሩ እንላል እና በሰሰዋት እንገባና ትልቅ ሳሎን ውስጥ እዛ ውስጥ ገብተን ሆን እንላለን ከዛ እንደኛ ዳቦ የለ እሱ ዳቦ አደለም። ይሰጠን ግን ብስኩት፣ ሙዝ ምናምን ትንሽ ይለኛል። ከኛና እንወደው ነበረ፣ ምክንያቱም ብስኩቱ ስኳር አለው ጥሩ ነው እንወዳለን። ከዛ ሙሉ ነው እና ሰዎቹ ሸምገል ያሉ ነበሩ። ባልና እንዴት ደስ እንደሚላቸው አሁን ሳው አረፈው። ባህላዊ እና ሃይማኖታዊ የሆነው የደብረ ታቦር ወይም ይሄ በዓል ታላቅ ባህላዊ እሴት መሆኑ ይታወቃል እና ይህንን ባህል በቀጣይነት ጠብቆ እንዲቆይ እንደሆን መደረግ አለበት ነው የሚሉት። በመጨረሻ ላይ እንደው መቼም በእውነቱ ነው የምለው፣ አሁንም ሳዩ ኛ ክምንት ጽፍሮ እና ባህላዊ ይዘቱን በጣም ቀምሷል። ግጥሙ የያኔው በጣም የሚገርም ነው፣ ስሜት የሚሰጥ ነው። ወጣቱ ያንን የድሮ የሚነገረውን ሳይደርሰው ቀርቶ ሳይወርድለት ቀርቶ እንደ ስሜት ማስነገር ዛፌ ይላል፣ ዚጋ ወፌ ይላል ምናምን እያለ ነው ሚ ይሄ አይደለም እና እኔ አይ ቲንክ ባህል ሚኒስቴር አማካኝነት ፕሪዘርቭ የሚደረግበትና ምናልባት በዚህ በስነ ጽሁፍ ክፍሉ የድሮው ግጥሞች ተሰብስበው ወጣቱ የሚደርሱበት ሁኔታ አንድ ላይ ሆኖ የዱ ይሄ ስሜት ምንድን ነውና እንዴት ከሃይማኖት ጋር የተያዘ እንደሆነ ይህንን ሁሉ አጠረባብሮ በቅድንብር መስራትና ማስተማሪያ ሰ እንግዲህ አይን አቶ ዘንበ ታምራትን አመሰግናለሁ። lamarick adams daniel arguinin kyle los angeles california ዳንኤል አርጋውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ